በዓመቱ መጀመሪያ በማዕከላዊ ጎንደር አካባቢ በተፈጠሩ ግጭቶች ምክንያት በሰማኒያ ትምህርት ቤቶች የሚማሩ 55 ሺህ የሚጠጉ ተማሪዎች ትምህርት አልጀመሩም ሲል የማዕከላዊ ጎንደር ዞን ትምህርት መምሪያ አስታውቋል። በተገኘው አንጻራዊ ሰላም የትራንስፖርትና የጤና አገልግሎት እየተሻሻለ ቢሆንም ስራ ያልጀመሩ ተቋማት እንዳሉ ደግሞ የአካባቢው ነዋሪዎች ተናግረዋል። ከአመቱ መጀመሪያ ጀምሮ በምዕራብና ማዕከላዊ ጎንደር ዞኖች በተከሰተው ግጭት በርካቶች ለሞት፣ ለአካል ጉዳትና ለመፈናቀል መዳረጋቸው ይታወሳል። ችግሩ እየከፋ በመሄዱም የአማራ ክልላዊ መንግስት የጸጥታ ኃይል ከመከላከያ ሰራዊት ጋር በመቀናጀት በአካባቢው አንጻራዊ ሰላም ቢያመጣም አንዳንድ የመንግስት ተቋማት ስራ መጀመር እንዳልቻሉ፣ ሰላሙም አንጻራዊ እንደሆነ የአይከል ከተማ ነዋሪ ለዶቸ ቬሌ ዲ ደብልዩ በስልክ ተናግረዋል። አንጻራዊ ሰላም ነው እንጂ አሁን የወጣው ሰው አልገባም። ራሱ ከዚህ ማለት ነው ጫካ የገባ ሰው አለ። ጽሕፈት ቤት አልተከፈተም እኮ ሌላ ጽሕፈት ቤት እኮ አልተከፈተም። ፍርድ ቤትም አሁን በዚህ ሳምንት ምናምን አካባቢ ነው የተከፈተ አለ ስለ አንድ ትምህርት ቤት ብቻ ነው። አንከራ ደዛ የሚባል ትምህርት ቤት ላይ እዛ ላይ ተከፍቷል የሚባለው እንጂ ሌላው ትምህርት ቤት አልተከፈተም። አይከል ከተማ ላይ ያለው ሀይ ስኩልም አለ እንትንም አለ ምንም የተከፈተው ነገር የለም። ይሁን እንጂ በትራንስፖርትና በጤና ተቋማት አገልግሎት በኩል የጎላ ችግር እንደሌለ የተናገሩትን ይህ ግለሰብ ከጭልጋ የሚነሱ የሕዝብ ትራንስፖርት ተሽከርካሪዎች ግን መቀን አያልፉም ብለዋል። ትራንስፖርት አሁን እንቅስቃሴ አለ ከጎንደር መተማ ይሄዳሉኝ የጭልጋዎች ከጭልጋ መቃ ደርሰው ብቻ ነው የሚመለሱ፣ ወደ መተማ አይወርዱም። አዎ ከመጣ በኋላ መሄድ አይችሉም። ግን ዳይሬክት የጎንደር ተሽከርካሪዎች ስም መተማ መሄድ ይችላሉ ባሉና ጤና ጣቢያ ባልተዘጋን ከመጀመሪያም ጀምሮ ማለት ነው። የማዕከላዊ ጎንደር ዞን ትምህርት መምሪያ ኃላፊ አቶ መስፍን እርካብ በጭልጋ ቁጥር ሁለት በምዕራብና በምስራቅ ደንቢያና በአርማጮሆ 14 ትምህርት ቤቶች ስራ የጀመረው ቢሆንም ከ55 ሺ በላይ ተማሪዎችን ማስተናገድ የሚችሉ በጭልጋ ቁጥር ሁለት የሚገኙ 80 ትምህርት ቤቶች ግን ስራ መጀመር አልቻሉም ነው ያሉት። በሺዎች የሚቆጠሩ መምህራንም ያለ ስራ መቀመጣቸውን አብራርተዋል። አብዛኛውን የሚይዙ ጭልጋ ቁጥር የሚባለው ሰባ አምስት የመጀመሪያ ደረጃ ትምህርት ቤትና አምስት ሁለተኛ ደረጃ በድምሩ ሰማንያ ሲሆን ከነዚህ አንድም ትምህርት ቤት አልተከፈተም። የተከፈቱት በጭልጋ ቁጥር፣ ምስራቅ ደንቢያ፣ ምራብ ደንቢያ እና ርማጦ እንደዚህ አንድ ሶስት የነበሩ እነዚህ ተከፍተው ሬዲ ስራ ጀመሩ። አሁን አምስት ሺ ሰባት መቶ ሰላሳ ዘጠኝ ተማሪዎች ተመልሰው ትምህርታቸውን በመከታተል ላይ ነው የሚገኙት። መምህራንም በሚመለከት ሁለት ሺ ሁለት መቶ አስራ ሁለት መምህር የጭልጋ ቁጥር አንድ ነው የቅንበት ወረዳ የምንለው ማለት ነው። እነዚህ መምህራን ያው ስራ ቁመው እዛ ስራቸው ጋር ያሉ እንጂ እንደ ሌላው መምህር ከዛ አካባቢ ወጣው ወደ ሌላ ቦታ ተፈናቅለው ሄደው የሚኖሩ አይደሉም። እዛው ቤተሰባቸው ጋር ነው ያሉት። በቃ ያው ከስራ ገበታ ውጭ ሆኖ አይድል ሆነዋል ነው። የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ይልቃል ከፋለ ጉዳዩን አስመልክተው እንዳብራሩት ትምህርታቸውን ያቋረጡ ተማሪዎች የማካካሻ ትምህርት ይሰጣቸዋል። ሆነ አሁን እኛ ዝም ብሎ እንትን ከሚል ማካካሻ ጊዜውን ገፋ አርገን በሐምሌ ውስጥ ማካካሻ እንሰጣለን ብለን ያሰር ሌላምንም ሌላ ምንም አማራጭ ሊኖር አይችልም። የወረዳ የዞንና የክልል ትምህርት አመራሮችና ሌሎች የትምህርት ባለድርሻ አካላት ትምህርት ቤቶቹ እንዲከፈቱ ከፍተኛ ጥረት እያደረጉ መሆናቸውንም ዶክተር ይልቃል ተናግረዋል። ከክልሉ አደጋ መከላከልና ዝግጁነት ማስተባበሪያ ጽህፈት ቤት የተገኘው መረጃ እንደሚያመለክተው በምዕራባዊና ማዕከላዊ ጎንደር ዞኖች በዓመቱ መጀመሪያ በአማራና በቅማንት ሕዝቦች መካከል በተከሰተው ግጭት ከ60 ሺህ በላይ ሕዝብ ተፈናቅሏል። አለምነው መኮንን ለዲ ደብሊው ራዲዮ ባህር ዳር።